የዩናይትድ ስቴትስ የውጭ ጉዳይ መሥሪያ ቤት ባወጣው የሀገራት የጸጥታ ሁኔታ ደረጃ ኢትዮጵያን የበለጠ ጥንቃቄ ማድረግ ከሚያስፈልጋቸው ተርታ መድቧል። ሊከሰቱ ከሚችሉ ግጭቶችና የግንኙነት መስመሮች መቋረጥ አንጻር በኢትዮጵያ የሚጓዙ አሜሪካውያን ዜጎች ጥንቃቄ ማድረግ እንዳለባቸው ነው ያሳሰበው። እስክንድር ፍሬው ተከታዩን ዘገባ ልኳል። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ኢትዮጵያን ጨምሮ ሁሉንም ሀገራት በተለያዩ ምድቦች ያስቀመጠው ከጸጥታና ከጉብኝት አመችነት አንጻር ነው። እናም መስሪያ ቤቱ ወደ ተለያዩ ሀገራት የሚሄዱ አሜሪካውያን ተጓዦችን ደህንነት ይበልጥ ለመጠበቅ ያስችላል ያለውን አሰራር በየሀገራቱ ሊደረግ ከሚገባው ጥንቃቄ ጋር በትናንትናው እለት ይፋ አድርጓል። ደረጃ አንድ ተብለው የተቀመጡት ሀገራት የተለመደ ጥንቃቄ ብቻ የሚያስፈልግባቸው ናቸው። በደረጃ ሁለት ደግሞ የበለጠ ጥንቃቄ ማድረግ የሚያስፈልግባቸው ሀገራት ተመድበዋል። ኢትዮጵያም በዚህ ምድብ ትገኛለች። በደረጃ ሶስት ከፍተኛ የሆነ የደህንነት ስጋት ያለባቸውና ሊደረግ የታሰበን ጉዞ እንደገና ማጤን የሚጠይቁ ሀገራት ተመድበዋል። ፈጽሞ መጓዝ የማያስፈልግባቸውና ለሕይወት አስጊ የሆነ ሁኔታ ያለባቸው ሀገራት በደረጃ አራት ነው የተመደቡት። በደረጃ ሁለት እንደተመደቡ ሌሎች ሀገራት ሁሉ ወደ ኢትዮጵያ የሚጓዙ አሜሪካውያን የበለጠ ጥንቃቄ እንዲያደርጉ የውጭ ጉዳይ መስሪያ ቤቱ አሳስቧል። የግጭቶች የመከሰት እድል መኖሩና መንግስት ኢንተርኔትን የመሳሰሉ የመገናኛ አውታሮችን ሲዘጋ መታየቱ ደግሞ ለዚህ በምክንያትነት ተጠቅሰዋል። ግጭቶችና አለመረጋጋቶች ሲከሰቱ የኢትዮጵያ መንግስት ኢንተርኔት፣ የሞባይል ኢንተርኔትና የስልክ አገልግሎቶችን ገድቧል ወይም ፈጽሞ ዘግቷል ይላል ኢትዮጵያን አስመልክቶ የሰፈረው መረጃ ይህ ደግሞ የዩናይትድ ስቴትስ ኤምባሲ በኢትዮጵያ ከሚገኙ አሜሪካውያን ዜጎች ጋር መረጃ ለመለዋወጥና የምክር አገልግሎት ለመስጠት ያለውን አቅም ይገድባል ይላል። ኢትዮጵያን ጨምሮ የአገራቱ የጸጥታ ሁኔታ ደረጃ የአጠቃላይ ግምገማ ውጤት መሆኑን በአዲስ አበባ የአሜሪካ ኤምባሲ ቃል አቀባይ ኒኮላስ ባርኔት ተናግረዋል። ኢትዮጵያ የበለጠ ጥንቃቄ ማድረግ ከሚያስፈልግባቸው አገራት ተርታ እንድትመደብ አብዛኛውን አስተዋጽኦ ያደረገው ወቅታዊ ሁኔታ ምን እንደሆነም ጠይቄያለሁ። ምክንያቶቹን የምናወዳድርበት ስርዓት የለም። የኢትዮጵያን ገጽ ከተመለከትከው ግጭትና አለመረጋጋት ሊፈጠር የመቻሉ ዕድል ተጓዦች ሊገነዘቡት የሚገባ ጉዳይ እንደሆነ ይገልጣል። ያ በእርግጠኛነት አስተዋጽኦ ያደርጋል። ነገር ግን ይሄኛው ሁኔታ የበለጠ አስተዋጽኦ አድርጓል ያኛው ደግሞ ያነሰ በሚል በመቶኛ የማስቀመጥ ስርዓት የለም። ወደ ኢትዮጵያ የሚጓዙ አሜሪካውያን የአገር ውስጥ የመገናኛ ብዙኃንን እንዲከታተሉ፣ እቅዳቸውንም ከሁኔታዎች ጋር ለማስተካከል እንዲዘጋጁ፣ አካባቢያቸውንም እንዲያጤኑ መረጃው ይመክራል። በምዕራባውያን ዜጎች በሚዘወተሩ የአገሪቱ አካባቢዎች ሲንቀሳቀሱም ንቃት እንዳይለያቸው አሳስቧል። ሌሎች የጥንቃቄ እርምጃዎችንም ዘርዝሯል። ኢትዮጵያ በአጠቃላይ የበለጠ ጥንቃቄ ማድረግ የሚያስፈልግባት ተብላ በደረጃ ሁለት ብትመደብም ከዚህ ያነሰ ደረጃ የተሰጣቸው የአገሪቱ አካባቢዎችም አሉ። በዚህም መሰረት በኦሮሚያ ክልል የምስራቅ አደርጌ ዞንና በአፋር ክልል የደናክል ሸለቆ በደረጃ ሶስት ነው የተመደቡት ከፍተኛ የሆነ የደህንነት ስጋት ያለባቸውና ሊደረግ የታሰበን ጉዞ እንደገና ማጤን የሚጠይቁ አካባቢዎች ናቸው። በዚህ ደረጃ የሚመደቡት በምስራቅ አድርጌ የተቃውሞ ሰልፎች በድንገት ሊነሱ እንደሚችሉ ከዚህ በፊት በተደረጉ ሰልፎችም የሞትና የመቁሰል አደጋ ማጋጠሙን መረጃው አመልክቷል። የመንግስት የጸጥታ ኃይሎችም በአንዳንድ ሰልፎች ላይ ገዳይ የሆነ ኃይል መጠቀማቸውን አስታውሷል። በጉዞ ማስጠንቀቂያው ከሁሉም ባነሰ ደረጃ ላይ የተመደበው የሶማሌ ክልል ነው፣ ደረጃ አራት በሚል በአዲሱ የውጭ ጉዳይ መስሪያ ቤት አሰራር በዚህ ደረጃ የሚቀመጡት ፈጽሞ መጓዝ የማያስፈልግባቸውና ለህይወት አስጊ የሆነ ሁኔታ ያለባቸው ናቸው። በኢትዮጵያ ገጽ የሰፈረው የውጭ ጉዳይ መስሪያ ቤት መረጃም አሜሪካውያን ወደ ክልሉ እንዳይጓዙ ይመክራል። በኦሮሚያና ሶማሌ ክልል አዋሳኝ ወረዳዎች በተከሰቱ ግጭቶች ሰዎች መሞታቸውንና መቁሰላቸውን፣ በኦጋዴንና ባሀረርጌ አካባቢዎች ባሉ ታጣቂ ኃይሎች ላይ የሚካሄድ የጦር እንቅስቃሴ መኖሩንም ጠቅሷል። በኢትዮጵያ ያሉ አንዳንድ አካባቢዎች ለአገሪቱ በአጠቃላይ ከተሰጠው ደረጃ በተለየ ሁኔታ መቀመጣቸው ጎብኚዎችን የሚጠቅም እንደሆነ የኤምባሲው ቃል አቀባይ ኒኮላስ ባርኔት ያብራራሉ ገጹ እያንዳንዱ አካባቢ ለምን ከሌላው በተለየ ሁኔታ እንደተቀመጠ መረጃ ይሰጣል እያንዳንዱም የተለያየ ነው እናም በገጹ ላይ ወደ አንድ አካባቢ መጓዝን የምንመክር ከሆነ ለምን እንደሆነም ተጠቃሚዎች ማየት ይችላሉ የጉዞ መረጃዎችን የምንሰጥበትን መንገድ ማስተካከል ያስፈለገበት ነጥብ አንድን አገር መጎብኘት የፈለጉ ሰዎች አጠቃላይን ሁኔታ እንዲያዩ እንዲሁም በተለይ ግንዛቤ ሊኖራቸው የሚገቡ የተለዩ ቦታዎች ካሉም ያንን እንዲያውቁ ማድረግ ነው። ኢትዮጵያን በተመለከተ ይፋ የተደረገው ደረጃና የወጣው መረጃ እስከ ቅርብ ጊዜ ከነበረው ጋር ተመሳሳይ መሆኑንም ቃል አቀባዩ አመልክተዋል። ሆኖም ሁኔታዎች በተለዋወጡ ቁጥር ይህ ደረጃና መረጃ ሊቀየር እንደሚችልም ተናግረዋል። በተከታታይ ክለሳ እንደሚደረግና የመረጃ ማስተካከያ ሊኖር እንደሚችል ነው የጠቆሙት። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ